የቤኒሻንጉል ጉሙዝ ክልል በካማሽ ዞን ካማሽ ከተማ በጸጥታ ችግር ሳቢያ ተቋርጦ የነበረው መደበኛ የመማር ማስተማር ስራ መጀመሩን አስታውቋል። የክልሉ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ ለስምንት ወራት ተቋርጦ የነበረው ትምህርት በካማሽ በዚህ ሳምንት ተጀምረዋል ብለዋል። የጸጥታውን ሁኔታ በማረጋጋት በሌሎች ቦታዎችም ትምህርት ለማስጀመር የክልሉ መንግስት እየሰራ ነው ብለዋል። አቶ መለሰ ናኮር መልካ ተጨማሪ ዘገባ ይዟል። የቤኒሻንጉል ጉሙዝ የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ በክልሉ ካማሽ ዞን ውስጥ በጸጥታ ችግር ሳቢያ ለስምንት ወራት ገደማ ትምህርት ተቋርጦ የነበረ መሆኑን ለቪኦኤ ተናግረዋል። በዚህ ሳምንት ተጀመረ ያሉበት ሁኔታ ሲያስረዱ ሰላም ባለበት ሁኔታ ውስጥ ነው ትምህርት ቤት መጀመር የሚቻለው እና በባለፉት ሰባት እና ስምንት ወር ወዲህ ኦልሞስት የትምህርት ስራ በሚፈለገው ልክ ማስገድ አልተቻለም። በዛ ምክንያት ተቋርጦ የቆየበት ሁኔታ አለና አሁን ላይ እንግዲህ ችግሩን ለመቆጣጠርና ለመፍታት ያው ርዕሰ መስተዳድርና ሌሎች የካቢኔ አባላት እንደዚሁ የጸጥታ አመራሮች በዋናነት ዞኑ ላይ ቋሚ ምደባ አይነት ነገር ቁጭ ብለው እዛ አካባቢ ስራዎችን እየገመገሙ የኦፕሬሽን ስራዎች ጠላት ያለባቸው ቦታዎችን እንዲመቱ የማድረግና እየሸሸ ያለበት ሁኔታዎች አሉ። ያን መነሻ በማድረግ እንግዲህ ከማሺ ወረዳ ላይ ከተማው ማዕከል ላይ ተማሪዎች ትምህርት የሚጀምሩበት ሁኔታዎች የተፈጠረበት አግባብ አለ። በካማሽ ዞን ውስጥ በሚገኙት ሌሎች ከተሞች እና ወረዳዎች ውስጥም ትምህርት ለማስጀመር ሰላም እንዳይኖር እንቅፋት ሆነዋል ያሏቸው የታጠቁ ቡድኖች ላይ እየተወሰደ ነው ያሉትን እርምጃ አብራርተዋል። የጫካ ሁኔታ አይደለም። በክረምት ወቅት ቤኒሻንጉል በገላይም ትንሽ ትንሽ የዛፉና የእንጨቱ ታሩ ትንሽ ቻሌንጅ ያደርጋል፣ እና አሁን ባለው ሁኔታ ወረዲህ ጫካውም ደርቋል፣ እየተቃጠለ ነው ያለው ምንም የሚደበቅበትና ተስፋ የሚያደረገው ነገር አይኖርም። መምታት ተጀምሯል። ወረዲህ ቢያንስ የአስራ አምስት ቀን የወራት ጊዜ ሊወስድ ይችላል እንጂ ሙሉ በሙሉ አካባቢውን የመቆጣጠርና ሽፍታን የማጽዳት ስራ ውስጥ ከተሰሩ በኋላ ተማሪዎችን ትምህርት ማስጀመር የሚቻልበት ሁኔታዎች ይኖራሉ የሚል እንትና ያለን በእኛ በኩል ኃላፊው፣ ወደ ትምህርት ገበታቸው የተመለሱ ተማሪዎችን በቁጥር ባይጠቅሱም የተቀሩ ተማሪዎችን እንዲመለሱ ሰላምን የማስፈን ስራ በክልሉና በፌዴራል ጸጥታ ኃይሎች እየተሰራ ነው ብለዋል። በመተከል ዞንም ስላለው የትምህርት ሁኔታ ሲገልጹ፣ ሰባቱም ወረዳ ማለት በሚቻል መልኩ ወረዳ መካከል ላይ ትምህርት ኤሌመንተሪዎችን ጨምሮ ሀይስኩሎች በተሻለ ሁኔታ እየተማሩ ነው ከዚያ የሚማሩባቸውና ተረጋግቶ የሚቀመጡት ደግሞ የተደራጀ ጸጥታ፣ ያለበት የፌዴራል ፖሊስ፣ መከላከያ፣ የክልሉ ጨረሽ በተመሳሳይ ሚሊሻውን በማደራጀት እዚ አካባቢ ላይ ጥበቃዎች እየተደረጉ ከዚህ በፊትም ያልተፈናቀሉ የተወሰኑ አካባቢዎች አሉ። እነዛም እየተማሩ ነው ያሉ በአሁኑ ሰዓት በመተከል ዞን። ባለፈው ብሔራዊ ፈተና በተሳካ ሁኔታ ለማስኬድ የቻልንበት ሁኔታ አለ። አሶሳ ዞን ላይ ምንም ችግር የለም እንደዚ አሳክተናል። ማኦኮሞ ላይም በተመሳሳይ መልኩ የአስራ ሁለተኛ ክፍል ብሔራዊ ፈተና በተሳካ ሁኔታ ነው ለማስኬድ የተቻለው። ከማሽ ላይ የነበረው ግን ያው ለማስኬድ አልተቻለም። በቀጣይ እንደ ሀገርም ትምህርት ሚኒስቴር ጋር በመነጋገር ፈተናዎች ድጋሚ የሚወጡበትና ተማሪዎች የሚፈተኑበት ሁኔታዎችን ለመፍጠር እየተሰራ ነው ያለው። በሌላ በኩል ተማሪዎች ከትምህርት ገበታቸው እንዲስተጓጎሉ ያደረጉት ታጥቆ በክልሉ የሚንቀሳቀስ ራሱን የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን በሚል የታጠቁ ኃይሎች ተገደው ጫካ ገብተው የነበሩ ሀምሳ ስድስት የማህበረሰብ አባላት በዚህ ሳምንት ውስጥ በሰላም ተመልሰዋል ሲሉ ገልጸዋል። አቶ መለሰ የመንግስትን ጥሪ የማይቀበሉ የጉዲን አባላትን በተመለከተም ሲገልጹ ጥሪዎችን በተደጋጋሚ አቅርበዋል። መተከል ዞን የተቀናጀ ኮማንድ ፖስትም የክልሉ መንግስትም በማወቅም ባለማወቅም በተጽዕኖም በጫናም ሽፍታው አስገድዶ ጫካ ያስገባቸው የብሔረሰቡ ተወላጆች በአጭር ጊዜ ውስጥ በተዘጋጀላቸው ወረዳ ማዕከል እዚ አካባቢ ላይ እንዲገቡ፣ ጠላትን ግን ሁለት አማራጮች አሉ። አንደኛ ፈተው ወደ መንግስት እጅ መስጠት ነው። እጅ ስለሰጠም ዝም ብሎ የሚታየው ነገር አይደለም። አሁን ያለው ውሳኔ ጠበቅ ያለ ነው። በሕግም ጭምር የሚጠይቁበት አሰራር ይዘረጋል የሚል ውሳኔዎች ተቀምጠዋል። በቤኒሻንጉል ጉሙዝ በተለይ በካማሽና መተከል ዞኖች ውስጥ ባለፉት ሶስት ዓመታት ውስጥ በታጣቂዎች ጥቃት በርካቶች ተገለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ